የማኅበራዊ መገናኛ ዘዴዎች ቅኝት በአፍሪቃ ህብረት መሪነትና በኢትዮጵያ መንግስትና በህዝባዊ ወያኔ ሐርነት ትግራይ ህወሀት መካከል ባለፈው ሳምንት መጨረሻ ደቡብ አፍሪቃ ውስጥ ሊካሄድ ታቅዶ የነበረው የሰላም ንግግር መዘግየት በዚህ ሳምንትም ካነጋገሩ ጉዳዮች አንዱ ነበረ። መቼ እንደሚካሄድ ገና ቀን ስላልተቆረጠለት የሰላም ንግግር በማህበራዊ መገናኛ ዘዴዎች ልዩ ልዩ አስተያየቶች ተንሸራሽረዋል። ከመካከላቸው ዘለፋዎችና ፍረጃዎች የሚያመዝኑባቸውን ሀሳቦች ወደ ጎን ትተን የተቀሩት ላይ ስናተኩር የሰላም ንግግሩ ሊሳካ አይችልም ብለው ከደመደሙ አስተያየቶች አንስቶ የለም ጦርነቱ በሰላማዊ መንገድ በንግግር መፍትሄ ሊያገኝ ይገባል የሚሉትንም እናገኛለን። የአሬድ ማህበረሰብ ድምፅ በሚል የፌስቡክ ስም አስተያየት የሰጡ በኢትዮጵያ የጦርነት ታሪክ በድርድር የመጣ ሰላም የለም ሲሉ ነው ሀሳባቸውን የጀመሩት። ምክንያቱም ሲሉ ይቀጥላሉ። ምክንያቱም የውጭ ኃይሎች ጣልቃ ገብነትና በተዋጊ ኃይሎች መካከል ያለው እልህኝነት ለጦርነቱ መባባስ ምክንያት እየሆነ ነው ካሉ በኋላ በምሳሌነት ያስቀመጡት በተለይ አሜሪካውያን እና ምዕራባውያን በተለያዩ ጊዜያት ጦርነቱን አስመልክተው የሚሰጧቸው አስተያየቶችና የሚያወጧቸው መግለጫዎች ጦርነቱ በድርድር ሳይሆን እነርሱ በሚፈልጉት ኃይል ወታደራዊ የበላይነት እንዲጠናቀቅ የሚፈልጉ ይመስላል ብለዋል። ኤፍሬም ኃይሌም ከያሬድ ማህበረሰብ ድምፅ ጋር የተቀራረበ አስተያየት ነው ያላቸው። እንደውም እሳቸው ፈጽሞ ድርድሩ አይሳካም ሲሉ ነው የሚጀምሩት። ምክንያቱም ይላሉ ተፋላሚ ኃይሎቹ የማይሽር ንቀትና ጥላቻ በውስጣቸው ስላለ ሳይሸናነፉ አያርፉም። በተጨማሪም ፈጽሞ የማይታረቁ የፖለቲካና የድንበር ጥያቄዎች በውጊያው ተጻራሪ ወገን በቆሙ ኃይሎች ይነሳል ሲሉ ከገለጹ በኋላ ሌላው ፈተና በማለት ይቀጥላሉ፣ ሌላው ፈተና የውጭ ኃይሎች ፍላጎት ነው። ግብጽንና የመሳሰሉት ኃይሎች አሜሪካኖቹም ከቀይ ባህር አካባቢ ባለ የጂኦ ፖለቲካ ሁኔታ ምክንያት ሰላም እንዲፈጠር ፍላጎት ያላቸው አይመስልም። የእነዚህ ሁኔታዎች ድምር ውጤት በቅርብ ጊዜ ውስጥ በድርድር ሰላም ይመጣል ብሎ ለማሰብ አዳጋች ያደርገዋል በማለት ኤፍሬም ሀሳባቸውን ደምድመዋል። መረባዶባይ ከቀደሙት አስተያየቶች በተለየ የእንደራደር ጥሪ አቅርበዋል። የጦርነት መጨረሻው ድርድር ነው። ጦርነቱን እናቁምና ቁጭ ብለን እንደራደር ሲሉ ጠይቀዋል። ጀሚላ ኤሙምራን የእኛን ሀገር ጦርነት ማቆም ከተፈለገ አንዱ አንዱን መውቀሱን ትቶ ለአጭር ጊዜም ቢሆን ሁሉም ኢትዮጵያዊ ሰው መሆን በሰብአዊነት ብቻ ማሰብ መቻል አለበት። የብሔር የጎሳ፣ የሃይማኖት፣ የፖለቲካና የመሳሰሉትን ልዩነቶች ትቶ ማለትም የእኔ ችግር ነው፣ በምን መንገድ መፈታት አለበት በማለት መፍትሄ የሚገኝ ይመስለኛል። በአጭር አማርኛ ችግሩ እኛው ነን መፍትሄውም እኛው ነን ሲሉ መክረዋል። በንግግር የማይፈታ ችግር ፈጽሞ የለም። ጊዜ፣ ኢኮኖሚና የሰው ሀብት ይወድማል እንጂ አንድ ቀን ተነጋግረው መስማማታቸው አይቀርም። እኛም የነበልባሉ ወላፈን እየገረፈን ነው። ወላፈኑ ወደ ነበልባል ላለመቀየሩ ግን ምንም ዋስትና የለንም። ሰላም ለሀገራችን። ያሉት ደግሞ ሳሚ ሳሚ በሚል ስም ሀሳባቸውን ያጋሩ የፌስቡክ ተጠቃሚ ናቸው። በዚህ ሳምንት የማህበራዊ መገናኛ ዘዴዎች ተጠቃሚዎችን ትኩረት ከሳቡ ጉዳዮች ውስጥ በዚህ ሳምንት በተለያዩ ዩኒቨርሲቲዎች መሰጠት የጀመረው የ12ተኛ ክፍል መልቀቂያ ፈተና ሂደት ነው። ለመጀመሪያ ጊዜ በሀገሪቱ የተለያዩ ዩኒቨርሲቲዎች ውስጥ እንዲሰጥ የተደረገው ይኸው ፈተና በሐዋሳ ዩኒቨርሲቲ ሁለት ሕንፃዎችን የሚያገናኝ ድልድይ ተደርምሶ የደረሰው አደጋና በአራት የአማራ ክልል ዩኒቨርሲቲዎች ቁጥራቸው ከ12 ሺህ በላይ መሆኑ የተገለጸ ተማሪዎች ፈተናውን ጥለው መውጣታቸው ጥላ አጥልቶበታል። የትምህርት ሚኒስቴር ተማሪዎቹ አንፈተንም ብለው የወጡት ከመቅደል አምባ ከደብረ ማርቆስ ከባህርዳር እና ከደብረ ታቦር ዩኒቨርሲቲዎች መሆኑን በዚህ ሳምንት አጋማሽ አስታውቋል። በተለይ ደግሞ በደብረ ታቦር ዩኒቨርሲቲ ተፈጠረ በተባለ ኃይል የተቀላቀለበት ግርግር ሰበብ የአንድ ተማሪ ሕይወት ሲጠፋ በጸጥታ አባላት ላይም ጉዳት ደርሷል ብለዋል። በዚሁ መግለጫ የዩኒቨርሲቲውን ግቢ ሳይለቁ ቀጣይ ፈተናዎችን የወሰዱና ያለ ፍላጎታቸው አንድ ፈተና ያመለጣቸው ተፈታኞችም በሚቀጥለው ዙር ፈተናው እንደሚሰጣቸው ትምህርት ሚኒስቴር አስታውቋል። ሆኖም ፈተናውን በፍላጎታቸው ጥለው የወጡ ተፈታኞችን ግን ዳግም የሚሰጠው ፈተና እንደማይመለከታቸው ገልጿል። በሐዋሳ ዩኒቨርሲቲ በተፈጠረው አደጋ ፈተና ያልወሰዱትም እንደሚፈተኑ ትምህርት ሚኒስቴር አስታውቋል። የፈተናው ሂደትና ፈተናውን ጥለው ወጡ በተባሉ ተማሪዎች ላይ የትምህርት ሚኒስቴር ያሳለፈው ውሳኔ የተለያዩ አስተያየቶችን አስተናግዷል። አዲስ አሰራር ዘርግቶ በሀገር አቀፍ ደረጃ በዚህ መልኩ ማጠናቀቅ ትልቅ ስኬት ነው ይህ ትግል ትውልድንና ሀገርን ለማዳን ነው። ሌላ ፖለቲካዊ ቅጥያ የለውም፣ በማለት አዲሱን የፈተና አሰጣጥ እያደነቀው አብዱሰላም ሳልማኒክ ሀዝ ፍላሽ በሚል የፌስቡክ ስም የሰፈረ አስተያየት ነው። አባይ ተሻገር፣ በስርዓቱ የተፈተኑት ተማሪዎቻችን ይቅ ናቸው። ትምህርት ሚኒስቴርና የሚመለከታቸው ሁሉ ለወደፊትም ካሁኑ በበለጠ መስራት ያስፈልጋቸዋል። ኩረጃን ከምንጩ ለማድረቅ ሁላችንም የበኩላችንን አስተዋጽኦ ና እገዛ ልናደርግ ይገባል። ለኮራጆች የጨለመ ይመስላል፣ በርቱ ሲሉ ውዳሴ ማርያም ደግሞ ያልተፈተኑበት ችግራቸው ምን እንደሆነ ቢጠየቁ ጥሩ ነበረ። ምክንያቱም የአማራ ክልል በጦርነት ትምህርት ቤቱ የወደመበት፣ ስነ ልቦናው የተጎዳ ማህበረሰብ ብዙ ችግር ያሳለፈና እያሳለፈ ያለ መሆኑን እናንተም በሚዲያችሁ አሳይታቸዋል። ስለዚህ ችግሩን ብታውቁት ጥሩ ነው ላለሁ በማለት ሀሳባቸውን ሰንዝረዋል። ቾም ቢሃዮ ውዳሴ ላቀረቡት አማራጭ መፍትሄ መልስ ሰጥተዋል። መጀመሪያ የፈተና ፕሮግራም እንደወጣ መጠየቅ እንጂ በፈተና ቀን ግርግር መፍጠር የኩረጃ ለመንቀረ ጥያቄ ይመስላል ሲሉ ከየትኛው ተማሪ ተለይተው ነው ፈተና ረግጦ መውጣት ባይሆን ተፈትነው የተፈጠረውን ችግር በማስረዳት መፍትሄ መጠየቅ ነው ይበጅ የነበረው ያሉት ደግሞ አለሙ ጅፋር ናቸው። አለሙ ነገር ግን ሲሉ ሀሳባቸውን ቀጥለው ነገር ግን ቢያንስ ለአንድ ዓመት እየተማሩ የተረጋጋ የትምህርት ስርዓት ማስፈንና ተፈታኞችም ይህን አውቀው ለአንድ ዓመት መዘጋጀት ቢችሉ ጥሩ ነበረ። አሁንም በኮቪድ በጦርነትና በተለያዩ ምክንያቶች የነበረውን ያለመረጋጋትና የተማሪዎችን መጉላላት ግምት ውስጥ በማስገባት መጨረሻ ላይ ማመጣጠን ቢቻል ጥሩ ነው ሲሉም አስታራቂ ሐሳብ ሰንዝረዋል። ጥሩ ነው ብለው ካሰቡ ውሳኔውን አልቃወምም። መጨረሻው ግን ጥሩ አይሆንም። ከ12000 በላይ ተማሪ ቦዘኔ ማድረግ ከባድ ይመስላል ሲሉ ስጋታቸውን ጭምር ባጭሩ የገለጹት ደግሞ ነቢዩ ማናቸው። በለጡ አለሙ አዩ ደግሞ ባጭሩ ለቤተሰቦቻቸው ሲባል አንድ እድል ይሰጣቸው ሲሉ ተማጽነዋል። ያለመፈተን መብታቸውን ተጠቅመው አልተፈተኑም እና አሁን ማንን ተጠያቂ ለማድረግ ነው ሩጫው ሲሉ የጠየቁት ይማም አህመድ ተጎጁ ተማሪውና ቤተሰቦቻቸው ናቸው። ማንም በትምህርት ሚኒስቴር ላይ ወቀሳም ሆነ ትችት የመሰንዘርም ሞራል የለውም በማለት ሀሳባቸውን አጠቃለዋል። ፈተናው ላይ የታየው ጥንቃቄ ፈተናውን በሚያርሙት ላይም መሆን አለበት የሚለው ደግሞ የተስፋውን ማሩ ማሳሰቢያ ነው። ትምህርት ሚኒስቴር ረቡዕ በሰጠው መግለጫ መሰረት የ2014 ዓ ም የ12ኛ ክፍል የመጀመሪያ ዙር የማህበራዊ ሳይንስ ተማሪዎች ፈተና ተጠናቋል። አሁን የቀረው በሁለተኛው ምዕራፍ በተፈጥሮ ሳይንስ የትምህርት መስክ የሚሰጠው የ12ተኛ ክፍል መልቀቂያ ፈተና ነው። ፈተናው ጥቅምት 8 ቀን 2015 ዓ ም መሰጠት እንደሚጀምርም ገልጿል። የአንጋፋው የስፖርት ጋዜጠኛና የቀድሞ የዓለም አቀፍ የኦሎምፒክ ኮሚቴና የአፍሪቃ የኦሎምፒክ ኮሚቴ ባልደረባ የፍቅሩ ኪዳኔ ዜና እረፍት በዚህ ሳምንት በማህበራዊ መገናኛ ዘዴዎች የተለያዩ አስተያየቶች ከተሰጡባቸው መካከል አንዱ ነበረ። ፍቅሩ ኪዳኔ በሕክምና ሲረዳ ቆይቶ ባለፈው ማክሰኞ ማለዳ ከዚህ ዓለም በሞት መለየቱ እንደተሰማ የስፖርት ቤተሰቦች አድናቂዎቹና ስራውን በቅርብ የሚያውቁ በተለያየ መንገድ ሐዘናቸውን ገልጸዋል። በርካቶች በዶች ቨለ የፌስቡክ ገጽና በሌሎችም የሀገር ውስጥና የውጭ መገናኛ ብዙሃን የማህበራዊ መገናኛ ዘዴዎች ለፍቅሩ ያላቸውን ክብር አድናቆትና በሞቱም የተሰማቸውን ሐዘን ገልጸዋል። ዓለም ሰገድ ታደሰ፣ ፍቅሩ ኪዳኔ ድንቅ ኢትዮጵያዊ የስፖርት ሰው ነበር፣ ታሪክ አዋቂና አገር ወዳድም ጭምር። ጋሽ ፍቅሩ የሚገባህን ሰርታ አልፈሃል። ነፍስህ በሰላም ትረፍ ሲሉ ደበላ ደግሞ ምትክ የለህ፣ ልዩ ኩራታችን ነበርክ፣ ድንቅ የኢትዮጵያ ኩራት፣ ሁሌም በስራ ህያው ነህ ብለዋል። ኡምፋራን ባጭሩ ኦ ስፖርት አንድ ትልቅ ሰው አጣ ሲሉ ሀዘናቸውን ገልጸዋል። በእውነት ድንቅ ኢትዮጵያዊ ነበሩ። ድንቅ ትንታኔ ያነጋገር ለዛ ከኢትዮጵያዊ ጨዋነት ጋር ስዕላዊ ዘገባዎች የማይረሳ ትዝታ የመፍጠር ልዩ ኃይል ነበራቸው ለመላው ቤተሰብ ጽናቱን ይስጥልን ነብስ ይማር ያሉት ደግሞ መሳይ ነሸቱ ናቸው። ከ1969 ዓ ም አንስቶ በኖረባት በፓሪስ ፈረንሳይ ያረፈው ፍቅሩ የአንድ ልጅ አባት እንዲሁም የሁለት የልጅ ልጆች አያት ነበረ። በ88 ዓመቱ ነው ያረፈው። ዶች በላይ የአማርኛው ክፍል እስከ ህይወቱ ፍጻሜ የተለያዩ ቃለመጠይቆችንና ጥቆማን በመስጠት ከጣቢያው ባልተለየው በቀድሞ ባልደረባው በፍቅሩ ኪዳኔ ሞት የተሰማውን ሀዘን እየገለጸ ለቤተሰቦቹ ለወዳጆቹና ለአድናቂዎቹ መጽናናትን ይመኛል። ነፍስ ይማር። ሰሞኑን በማህበራዊ መገናኛ ዘዴዎች መነጋገሪያ ከነበሩ ጉዳዮች በሶስቱ ላይ ያተኮረው የዛሬው ዝግጅታችን በዚሁ አብቅቷል።